የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ በዛሬው የጋቢና ጉዞ ሰሞኑን ግጭት ከተቀሰቀሰበት የኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪዎች ንብረታቸው ተቃጥሎ ሸሽተው ወደ መጠለያ መግባታቸውን ገልጸው አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን ግጭቱ አለ ብለዋል። ገና ሰላም አጠቀመጥልበት በቅድርግር መጥቶ በገንዘባችን ተዘረፍን፣ ቤታችን ተቃጠለብን ብን በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል። የተቃዋሚ ፓርቲዎችና የመንግስትን ምላሽ ያካተቱ እንደዚሁም ጥረቶቹ የተያዙ ጥረቶችን የሚተንትን ዘገባ ይዘናል። የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የህሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል። በሌላ ዘገባችን ደግሞ ለወጣት ባለሙያዎች በአራያነት ግልጋሎት የሚሰጥበት አሰራርን ለማስፋፋት መጽሐፍ የጻፈ የማህበረሰብ መሪን በጋቢና እንግድነት ይዘናል። እንዲፈጠር መፈልግ የመጀመሪያ ያስተሳሰብ ለውጥ እንዲያመጣ ነው። ሕይወት በብዙ ምርጫና ውሳኔ የተሞላች ነች። እንደገና ደግሞ መመረቅ በሌለበት ትምህርት ቤት ውስጥ ነው ያለ ነው። ወጣቶች ዙሪያቸውን እንዲመለከቱና ሜንቶራቸውን እንዲፈልጉ። በሌላኛው ዘገባ ቻይና ከአፍሪካና ከሌሎች የእስያ ሀገሮች ጋር ያላትን የምጣኔ ሀብት ግንኙነትና መሪነት የሚተነትን ዘገባ ይዘናል። ቀጣዩ ጣቢያ ሺ ጂንፒንግ በንግግራቸው እንዳረጋገጡት በመርሆች ላይ የተመረኮዘ ሙሉ ዓለም አቀፍ ልማት መሪ የመሆን እቅድ አላት። እንግዲህ ሁሉንም ከዝግጅቶቻችን ታገኙታላችሁ። ጊዜ ከበቃን ደግሞ ሙዚቃ ምንጋብዛችኋለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አንድ የኒጀር ክልላዊ ባለስልጣንና ተንታኞች በገለጹት መሰረት አራት አሜሪካውያን ወታደሮች በያዝንወር ኒጀር ላይ የተገደሉት የደፈጣ ውጊያ በተከፈተባቸው መንደር ያሉት ሰዎች ወታደሮቹን በማስገደል ተግባር ሳይሰማሩ አልቀሩም ብለዋል። በወታደሮቹ ላይ የሚከፈተው የደፈጣ ውጊያ እስከሚመቻችበት ጊዜ ድረስ የመንደሩ ነዋሪዎች ወታደሮቹን ወጥመድ ውስጥ ለማስገባት ሲሉ ሳያዘገዩቸው እንዳልቀሩ የክልሉ ባለስልጣናት እና ተንታኞች ተናግረዋል። የዩናይትድ ስቴትስ ኤታ ማዦር ሹሞች ሊቀመንበር የተገደሉት አራት አሜሪካውያን ወታደር ቤተሰቦች ፈጣንና ትክክለኛ ምርመራ ሲደረግ ማየት እንደሚገባቸው ገለጹ። ጄኔራል ጆሴፍ ዳንፎርድ ትላንት ለጋዜጠኞች ይህን ያሉት የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር ጥቅምት ሶስት ቀን ላይ ስለተፈጸመው ግድያ ለማጣራት የሚጥርበት ወቅት ነው። በጉዳዩ ላይ ብዙ ያልተመለሱ ጥያቄዎች እንዳሉና ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር እንኳን ስለተፈጸመው ያና ና ለምን እንደተፈጸመ የሚያውቀው ነገር እንደሌለ ዳንፎርዳም ነው ተቀብለዋል። በያዝነው ዓመት በመላው ዓለም የፖሊዮ በሽታ ወይም የልጅነት ልምሻ በሽታ የያዛቸው ልጆች ፓኪስታንና አፍጋኒስታን የሚገኙት ብቻ ናቸው። እነዚህ ሀገሮችም ቢሆን በሰፊው እየተስፋፋ ሳይሆን እጅግ ርቀው በሚገኙና በጥቂት አካባቢዎች እንደተከሰተም ታውቋል። ለሰላሳ ዓመታት ለሚጠጋ ጊዜ በ አንድ መቶ ሀያ አምስት ሀገሮች በቀን አንድ ሺ የሚሆኑ ልጆች በፖሊዮ ማለትም በልጅነት ልምሻ ቫይረስ ምክንያት ጉዳት ይደርስባቸው ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከፓኪስታን መሪዎች ጋር ለመነጋገር እና የትራምፕ አስተዳደርን መልእክት ለማድረስ ዛሬ በሀገሪቱ ገብተዋል። መልእክቱ ፓኪስታን በታሊባን እና ከሀገሪቱ ድጋፍ በሚያገኙ ሌሎች የአማጽያን ቡድኖች ላይ አሁን ካለው የበለጠ እርምጃ መውሰድ አለባት የሚል ነው። ቲለርሰን ኢስላማባድ እንደ ገቡ ልኡካኑ መርተው ከጠቅላይ ሚኒስትር ሻሂድ ሃጋን አባሲ ጋር ተቀምጠው ተነጋግረዋል። ከፍተኛ የፓኪስታን ባለስልጣኖች የሀገሪቱ ወታደራዊ ኃላፊ ጄኔራል ካማር ዴቪድ በአዋጅና የስለላ አገልግሎት ኃላፊም በስብሰባው ላይ ተገኝተዋል። በስተ መጨረሻም የቻይና ኮሚኒስት ፓርቲ የሀገሪቱ መሪ ሺጂንፒንግን የፖለቲካ አመለካከት በፓርቲው ህገ መንግስት እንዲሰፍር ተስማምቷል። ውሳኔው ከሀገሪቱ መስራች ማዎ ዜዶንግ እኩል እንዲሆኑ አድርጓቸዋል። የከፍተኛው አመራር ሹምሽር ከመደረጉ በፊት ስልጣናቸው ስር እንዲሰድም ረድቷል ተብሏል። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ቀዳሚው ዘገባችን በኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪዎች የመንግስትና እንደዚሁም ደግሞ የተቃዋሚ ፓርቲዎችን ምላሽ የሚያካትት ነው። በቅድሚያ የደረሰን ዘገባ ከሰማያዊ ፓርቲ የተሰጠ መግለጫ ነው። መንግስት ጣቱን ከጠበንጃ ቃታ ላይ አንስቶ ለሕዝቡ ጥያቄ ተገቢው ምላሽ ይስጥ ሲል ተቃዋሚው ፓርቲ ሰማያዊ ፓርቲ ጠይቋል። ገዢው ፓርቲ ኢህአዴግም ስልጣኑን ለሕዝብ ሊያስረክብ ይገባል ሲል ነው የተቃዋሚ ፓርቲ የገለጸው። ፓርቲው በመጪው እሁድ በዚህ ጉዳይ ላይ እመክራለሁ ሲል የአዳራሽ ውስጥ ስብሰባ ማዘጋጀቱንም አስታውቋል። መለስካቸው አማሀ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሁፍ መግለጫ የኢትዮጵያ ህዝብ አምባገነናዊ ስርዓቱ ስላንገሸገሸው ስርዓቱን ለማውገዝና ሰብአዊና ዴሞክራሲያዊ መብቱን ለማስከበር በተለያዩ የሀገሪቱ ክፍሎች የአደባባይ ተቃውሞ እያሰማ እንደሆነ ያስረዳል። በተለይም በኦሮሚያ ክልል በተለያዩ ዞኖች የተቃውሞ ሰልፎች እየተካሄዱ መሆናቸውን ያስታውሳል። ሰሞኑን በኢልባቦር በቡኖ በደሌ ዞን በተለያዩ ወረዳዎች የተደረጉ የተቃውሞ ሰልፎችን ተከትሎ በሰው ሕይወትና በንብረት ላይ የደረሰውን ጉዳትም አውግዟል። ለጥፋቱ ተጠያቂም የሥርዓቱ ካድሬዎች ስውር ቅስቀሳ ነው ሲል ይከሳል። አክሎም መንግሥት ለሚቀርቡ የሕዝብ ጥያቄዎች ተገቢ ምላሽ እንዲሰጥ መግለጫው ይጠይቃል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል። በአሁኑ ወቅት የኦሮሚያ ተወላጆች ከሶማሌ ክልል በመፈናቀላቸው ምክንያት እጅግ ዘግናኝና ሰቅጣጭ የሕዝብ እልቂት የተነሳ በተፈጠረው ቀውስ መላው ኦሮሚያ እና የኢትዮጵያን ሕዝብ ያስቆጣ ጉዳይ በመሆኑ በየአካባቢው የሚነሱት ሕዝባዊ ተቃዋሚዎች ተገቢውን ምላሽ የሚጠይቁ በመሆናቸው ገዢው መንግስት ጣቱን ከጠመንጃ ቃታ ላይ እንዲያነሳና ለሕዝብ ጥያቄ ተገቢውን ምላሽ እንዲሰጥ አጥብቀን እንጠይቃለን። ዝቅ ብሎ መግለጫው ከዚህም ጠንከር ያለ ኃይለ ቃል ይሰነዝራል። መላው የኢትዮጵያ ሕዝብ በአገዛዙ ላይ ያለው ጥላቻ ከመቼውም ጊዜ በላይ እየጨመረ በመምጣቱ ኢህአዴግ ይህን ከግምት ውስጥ አስገብቶ የራሱን አወቃቀር በመገምገም ስልጣኑን ለሕዝብ ማስረከብ ይኖርበታል የሚል የጸና እምነት አለን። ይላል የሰማያዊ መግለጫ። ይህን የፓርቲውን አቋም በጋዜጠኛ ጥያቄ ያብራሩት የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው። የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የህሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል። ቀጥሎ በኢትዮጵያ ጉዳይ ያገባኛል የሚል ሁሉም የፖለቲካ ድርጅት አገር ውስጥም ያለ ውጭ ያለ በትጥቅ ትግል እየታገል ያለ ሁሉም ስለ ሀገራቸው ጉዳይ እንደሚያገባቸው ሪኮግናይዝ ማድረግ አለብን። ሁላችንም አሸባሪ ነው፣ ጸረ ሰላም ነው፣ ኪራይ ሰብሳቢ ነው፣ እንደዚህ ሆና ብለን በሀገሩ ጉዳይ የሚያገባውን ሁሉ ዜጋ ገፍተን ገፍተን ከዚ የዚህ ሀገር ባለቤት ማን ይሆናል? ሁላችንም የዚህ ሀገር ባለቤቶች ነን። የዚህ ዜግነት መብታችን ይከበራል። ያን ጊዜ ሁሉንም ልክ እስረኞቹን ከፈቱ ፖለቲካ መሪዎቹን ድና እስረኞች ከፈታም በኋላ ከዛ ለውይይት እንቀመጥ። አቶ አበበ አካሉም ኢህአዴግ ሀገሪቱን ሊታደጋት የሚችለው በአንድ መንገድ ብቻ ነው ይላሉ። ኢህአዴግ አሁን ያለውን የሀገሪቱን ተጨባጭ ሁኔታ ከግምት በማስገባት ስልጣኑን ለህዝብ ማስረከብ አለበት የሚል እምነት ነው ያለ። ምክንያቱም ራሱ ድርጅቱ ግንባሩ ራሱ የተሰነጠቀ እያለ እንዳለ የራሳቸው ልሂቃንም ጭምር እየተናገሩ ነው ያሉት። የፖለቲካ ተንታኞችም ይህን በሚገባ እየነገሩ ነው ያሉት። አገሪቱ የከፋ ቀውስ ነው ያለችው። እንደምታውቁት ከዚህ ከዶላር መጨመር ጋር በተያያዘ ከአሁኑ የኑሮ ውድነቱ ህዝቡን ጉሮሮውን አንቆት ይዟል። የስርዓቱ ከፍተኛ አመራሮች፣ በተለይም በረኞቹ ተራ በተራ ቀስ እያሉ ከሚወጡ ለምን ስልጣኑን ለህዝብ አያስረክቡም? ትላንትና ህዝብ ነው የመረጠን ብለዋል። ደን አልቻልንም የተፈጠረው ቀውስ አገሪቱን የሚበትን ነው። ስለዚች ሀገር ለዚች ሀገር የሚያስብ ከሆነ ያደግ? እቺ ሀገር የነገ ትውልድ የነገው ትውልድ እንዲረከባት የሚፈልግ ከሆነ የግድ ስልጣናቸውን ማስረከብ መቻል ኢህአዴግ ለህዝብ ማስረከብ አለበት ስልጣን። የምርጫ ጊዜንም መጠበቅ የለበት። ምክንያቱም አገርን ከቀውስ የማዳኑ ጉዳይ የእያንዳንዱ ዜጋ ኃላፊነት ነው። ሰማያዊ ፓርቲ ይህን ይበል እንጂ ኢህአዴግ አሁንም በጥልቅ ታድሶ ውስጥ እንደሚገኝና ህዝቡንም የዚህ ታድሶ አካል እያደረገው እንደሚሄድ ነው የሚገልጸው። ሰማያዊ ፓርቲ በጽሁፍ መግለጫው መጨረሻ ላይ እንዳመለከተው ጥቅምት 19 ቀን 2010 ዓ ም አሁን ሀገሪቱ ያለችበት ሁኔታ በእጅጉ አሳስቦኛልና ከህዝብ ጋር ለመምከር በመብራት ኃይል አዳራሽ ቀጥሮ ይዣለሁ ሲል አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ተከታዩ ዘገባችን እንግዲህ ሰሞኑን ግጭት ከተቀሰቀሰበት የኦሮሚያ ክልል ያገኘ ነው ይሆናል። ቡኖ በደሌ ጮራ ወረዳ የተፈናቀሉ ኗሪ ንብረታቸው ተቃጥሎ ሸሽተው ወደ መጠለያ ጣቢያ መግባታቸውን ገልጸው ጥቅስ፣ አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን ግጭቱ አለ ብለዋል። የተፈናቀሉትን መልሶ ለማቋቋም ስራ ላይ የተሰማሩ አንድ የሀገር ሽማግሌ በበኩላቸው ጥቅስ እንደዚህ ያለ ግጭት ከዚህ ቀደም አንድም ጊዜ አጋጥሞን አያውቅም። በአስቸኳይ ወደ ቀደመው ሰላማዊ ግንኙነታችን ልንመለስ ይገባናል ብለዋል። የአካባቢው አስተዳደር በግጭቱ የተፈናቀሉ ሰዎችን መልሶ ለማቋቋም ውይይት እየተደረገ መሆኑን ገልጸው አሁንም ጥቅስ ጊዜያዊ መጠለያ ውስጥ ላሉት ለዕለት የሚያስፈልጋቸው ነገር እየተሟላ ነው ብለዋል። የኦፌኮና የአረና ፓርቲ አመራሮች ይህ ችግር የኢህአዴግ ውጤት ነው ካሉ በኋላ የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነውና ይህ አብሮነቱ፣ ግንኙነቱ እንዳይጎዳ ከፍተኛ ጥንቃቄ መደረግ አለበት ብለዋል። ሁሉንም ያነጋገረችው ጽዮን ግርማ ናት፣ ዝርዝር አላት። ሰሞኑን የእርስ በእርስ ግጭት ተቀስቅሶበታል የተባለው የቡኖ በደሌ ዞን አምስት ወረዳዎች ሁኔታን ለማጣራት ያነጋገርናቸው ሰዎች ደጋግመው እንደገለጹት በእነዚህ ወረዳዎች ውስጥ ባሉት ቀበሌዎች ከሀምሳ አመታት በላይ በሰላም ተጋብተው ተዋልደው ደስታና ሐዘናቸውን በጋራ ተካፍለው ስለመኖራቸው ይናገራሉ። በአካባቢው የኦሮሞ ማህበረሰብ ተወላጆችና የሌላ በርካታ ማህበረሰብ ተወላጆች በእርሻና በንግድ ስራ ተሰማርተው ይኖራሉ። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ባለስልጣናት እንደሚናገሩት ባለፈው ሳምንት በዞኑ የተለያዩ ወረዳዎች የተቃውሞ ሰልፎችና እንቅስቃሴዎች ነበሩ። ሰልፎቹ ከዚህ ቀደም በተለያየ የኦሮሚያ ክልል ሲደረጉ እንደነበሩት መብትን የሚጠይቁ መፈክሮችን የያዙ ነበሩ። በአንዳንዶቹ ወረዳዎች ሰልፎቹ በሰናም ተጠናቀው ነበር። ነገር ግን ከሮብ ጥቅምት ስምንት ቀን ጀምሮ የተደራጁ የሚመስሉ ወጣቶች የሚመሩት ሰልፍ ሁኔታዎችን ወዳልተፈለጉ እንቅስቃሴ መሩት ይላሉ አቶ ታደሰ መራ። በጮራ ወረዳ በጌፍዲ ጌጆ ቀበሌ ነዋሪ ነበሩ። አሁን በረብሻው ምክንያት ንብረታቸው ተቃጥሎ ጮራ ወረዳ ውስጥ መጠለያ እንደሚገኙ ገልጸውልኛል። ቤተሰቦቻቸው ከጎንደር አካባቢ የመጡ ቢሆንም እርሳቸው ተወልዶ ያደጉት ኢሊ አባቦራ ውስጥ እንደሆነ ይናገራሉ። ግጭቱ እንዴት እንደተፈጠረም ያስረዳሉ። የተፈጠረው ያው ገና ሰላም አተቀመጥልበት በግርግር መጥቶ በቃ ገንዘባችን ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል። መጠለያም ስለሌለን በር ምናምንም የ ስለሌለን እንዴት ብለን ብለን ገንዘቦቻችንን ንብረታችንን የቆሙትን ማለት ነው እንስሳ ከብቶችን እነሱን ጥለን ነው ወደ ጫካ የገባ ነው የዞኑ አስተዳደር በትላንትናው እለት በሰጠው መግለጫ በአጠቃላይ በአምስቱ ወረዳዎች የአስራ ሁለት ሰው ህይወት መጥፋቱን ይፋ አድርገዋል። ከዚህ ውስጥ የሁለት ሰው ህይወት የጠፋው አቶ ታደሰ አመራ በሚኖሩበት በጮራ ወረዳ ሲሆን በአጠቃላይ ሀምሳ ሁለት መኖሪያ ቤቶች መቃጠላቸውንም አስታውቋል። አቶ ታደሰ አርሶ አደር እንደነበሩ ይናገራሉ። ሀገራችን ያው ብዙውን ጊዜ የሚመረተው ቡና ነው። በቡና ነው የምንጠቀመው። ቡናችን ተቃጥሏል። የቤት ቁሳቁሳችን፣ ሶፋችን፣ በራችን ተሰብሮ ተፈልጦ ተቃጥሎ ነው ያለው ብራችን ደግሞ የተወሰነ ብር ያስቀመጥነው ብር ተዘርፈናል። አቶ ታደሰም ሆኑ ሌሎች ያነጋገርናቸው ሰዎች የሚገልጹት ግጭቱ ድንገት ወደ ጥቃት መሸጋገሩን ነው። ከዚያም ወደ ብሔር መሰል ግጭት መቀየሩን ገልጸው፣ ነገር ግን የሞቱት ሰዎች የአካባቢው ተወላጆችን ጨምሮ የተለያየ ብሔር የያዙ ሰዎች መሆናቸውን ነው። ከዚህ ቀን በፊት አብሮ መኖራችንን የሚጎዳ ምልክት እንኳን አልነበረም ይላሉ አቶ ታደሰ። በፊት ምንም ምልክት የለም፣ ሰላማዊ ነን፣ በቃ አብረን እንውላለን፣ አብረን እንገባለን ጎረቤት የሆነ ነው አብረን የጠጣ ነው አብረን ያደግ ነው ሚዜ የሆን ነው መን ዛሬ ባላንጋራ የሆን ነው። የተደራጁ ኃይለኞች ናቸው እንጂ የህዝቡ የአባታችን ጓደኞች አይደሉም። እንደዚህ ያደረጉ አሁን የተወለዱ ከሰባንያ ሶስት ወዲህ የተወለዱ ናቸው። እንዲህ አመጡ። ከግጭቱ በኋላ ጫካ ውስጥ መቆየታቸውንና አሁን ግን መጠለያ ውስጥ እንደሚገኙም ይገልጻሉ። አሁን ፆራ ወረዳ ያለን አዳራሽ ባቤ ከተማ አዳራሽ ገብተን የከተማው ህዝብ ተደራጅቶ እያበላን እያጠጣን ነው። ዛሬ ከትናንት ሻል ያለቀን ነው ብለዋል። ከመጀመሪያው አንስቶ ትናንትና የገባ ነው ከምሽቱ በሰባት ሰዓት ነው። እናየው በቃ እኛም ትንሽ ተረጋግተን ህይወታችንን እያወቅነው ያለነው ደግሞ ከዛሬው ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በስተው ዛሬ ትንሽ ሀል ያለ ይመስለናል። ትቋቋማላችሁ ብሎ ቃል ይጎባልን፣ የለም ነፍሳችሁን መጀመሪያ እናድናለን ብሎ ነው ቃል ይገቡልን። አሁን አቶ መህዲ ጀማል በጮራ ወረዳ ኩምባቤ ቀበሌ ውስጥ የሚኖሩ አዛውንት ናቸው። ከቀናት በፊት የአካባቢው ነዋሪ መንግስት ላይ ያለውን ተቃውሞ አሰምቶ በሰላም ወደ ቤቱ ገብቶ እንደነበር ይገልጻሉ። ከሌላ ወረዳ ነው ወደኛ ወረዳ የተዛመተው፣ ዳርዳር ላይ ያሉ ገጠር ከተሞች ማለት ነው ወደዚህ የተዛመተው ከዛ ነው እና በትንሽ በተወሰኑ ቀበሌዎች ላይ በቃ ምንም በማይታወቅ መልክ ነው የሰው ቤት ዘረፋ፣ ሰው መጎዳዳ ተጀምረው። እኔ እውነት ለመናገር እኔ የምደብቀው ነገር የለም። በእውነት ልንገሪሽ፣ እስከዛሬ ድረስ እኛ እንደዚህ አይነት ነገር ማንም ብሔረሰብ ከማንም ብሔረሰብ ጋር ተነካክቶ አያውቅም። እዚህ ቦታ ላይ በዚህ በተለይ በዚህ ይሄ ወረዳ በኦሮሚያ ውስጥ ትልቅ ተመስል ከምሳሌ የሚሆን ከተ ኦሮሞ ከአማራ ተጋብቶ ጉራጌው ከኦሮሞ ተጋብቶ በሰርግ በሀዘን እንደ ምሳሌ ትልቅ ወረዳ አለ። ወደ ከሌላም ሰው ማጠራቅ ይችላለች። ትልቅ ምሳሌ ያለው አገር ነው። ትልቅ ቦታ ያለው አገር ነው። እንደ ምሳሌ ጾራ የሚወራ ወረዳ ነው። እንደዚህ አይነት ታሪክ ያለን ህዝቦች ነን። እዚህ ቦታ እንደዚህ አይነት ባልታወቀ አይደል፣ በምንነቱ በማይታወቅ ሁኔታ የተከሰተብን የተፈጠረብን ነገር ነው እንጂ እኛ ከሌሎችም ጋር ስንከላከለ የነበርን እንጂ እስከ ዛሬ ድረስ እንዲህ አይነት ነገር በወረዳችን ተከስቶም አውቅ። ጉራጌ አለ፣ ደቡብ አለ፣ የሌለ የለም፣ ሁሉም አለ። አሁን የትግራይ ተወላጆች እኔ እንደ ምሳሌ ሁሉ ሰደሽ ከቴ ልጅ ያገባለ፣ ከአማራ ያገባለ፣ ከጉራጌ ያገባለ። እንደዚህ ነን እኛ ዚህ ወረዳ ላይ በአብዛኛው እንደዚህ ነው። የለም፣ ማንም ሰው ተነቃቅሎ ያለ የለም። በደንብ ነዋሪ አለ። እኛን ያሳደጉም ያሳደግ ናቸው አሉ። አሁንም እንኳ ጅምታ ከጥንት ጥንት ጀምሮ ኃይለሥላሴ ጀምሮ ማለት ነው ይሄ ህዝብ ሊነጣቅል የማይችል አብረን ያለን አሉ። አብረን ኖረን፣ አብረን በመኖሪያ ቤት አብረን በክራይም ከኛ ጋር ኖረው የሚኖሩ አሉ በስፋት። አሁን በዚህ ምክንያት የተፈናቀሉትን ሰዎች ለማቋቋም እና ግጭቱን ሙሉ ለሙሉ ለማብረድ እርሳቸውን ጨምሮ የሀገር ሽማግሌዎች እየተረባረቡ መሆኑን የሚገልጻሉ። አሁን የተፈናቀሉት ሰዎች እዚህ አዳራሽ አለ፣ የከተማ አዳራሽ አንድ ሁለት መቶ የሚሆኑ ሰዎች ናቸው። እነሱም እዚህ ቀ ቅርብ ቀበሌ ላይ ነው የመጡት። ያው ከኛ ትንሽ አንድ ሀያ ኪሎ ሀያ አምስት ኪሎ ሜትር ከከተማ የሚርቅ ቦታ ላይ ነው ያሉት፣ ከዛ ነው የመጡት። እነሱም ደግሞ የማቋቋም ስራ እየተሰራ ነው። የክልላዊ መንግስቱም የከፍተኛ ባለስልጣኖችን መጥተው ጥሩ ስራ ዛሬም ደግሞ ስብሰባ ተካሂዶ ከተማው ነዋሪ ወጥቶ እነዚህም ሰዎች ተንከባክቦ ወደ ቦታው መልሰን ጥሩ ስራ ልንሰራ በጥሩ ዝግጅት ላይ ነው ያለ ነው። በእኛ በኩል ያለው ነገር ይሄ ነው። እነሱስ ምን ምን ይላሉ የተፈናቀሉት ሰዎች? እንግዲህ የተፈናቀለ ሰው እንግዲህ መቼም በእውነት ምን እንግዲህ የሚያሳዝን ነው። ያው ወንድሞቻችን ናቸው የተጎዳውም፣ ያጽናንተን እነሱ ደግሞ አምሮ ሞራላቸውን ጠብቀን እኛ በዚህ የሚለየን ነገር የለም፣ በሃይማኖታችንም በምንም በምንም፣ ክርስቲያኑም ሙስሊሙም ሁሉም በአንድ ላይ ተስማምቶ የሚኖር ነው። አይዟቸው እያልን እነሱን አረጋግተን ያለውን ነገር እንዲጽናኑ አድርገን ነው ያለ ነው። ይህን ነው እነሱም የሚሉት። እንግዲህ በእኛ ላይ እምነት አላቸው፣ በአካባቢው ህዝብ ላይ እምነት አላቸው። በዚህም ውይይት እያደረጉ መሆኑን አቶ መህዲ ጨምረው ተናግረዋል። አሁን ማንኛውም ወጣቶቻችን የማያውቀውን መክረን የተሳሳተውን መልሰን እዚህ ላይ ደግሞ ወሬ የሚያጋንኑትን ኦሮሞ እንደ ጊዜ እናደረገ አማራ የናደረገ ብሎ የሚያጋንኑትን የሚያፋጅ እነሱን ደግሞ መክረን ምን ጥሩ መስራት አለበን። ወጣቶቻችንም ተረድተውናል። ሌላውም እንደዚህ ሊረዳን ይገባል። ይሄ የብሔረሰብ ማንም ብሔረሰብ ከማንም ብሔረሰብ ሊለየው የሚችል ማንም ኃይል የለም። አንድም የአንዱ አሸናፊ ሊሆን አይችልም። እኔ ምመክረው ተከባብረን ተዋደን የድሮ ፍቅራችንን ይዘን በሰላም መኖር አለብን። ይሄ ነው ትልቁ ነገር። እኔም ምመክረው የቡኖ በደሌ ዞንን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝን ስለ ዛሬ ሁኔታ ጠይቄያቸው ነበር። አሁን ባለንበት ሁኔታ በአምስቱም ወረዳዎች ላይ ይሄ ሁከት ረብሻው፣ ጣጠሎና የተለያዩ ችግሮች ቁሞ ነው ያለው። ተረጋግቶ ነው ያለው። አሁን እየሰራን ያለ ነው። እኛም ከክልሉ መንግስት ጋርም ሆነ ከህዝባችን ጋር እየሰራን ያለ ነው። ይሄ የተፈናቀለውን ህዝብ እንዴት ወደ ቀዬው መመለስ አለብን እንደገና ይሄ የተከሰተው ችግር ደግሞ ቀጣይነት እንዳይኖረው ና ህዝባችን ወደ ቦታው እንዲመለስ ወደ ቀደመው ቦታው እንዲመለስ ለመስራት ትጋት ላይ ነው ያለ ነው። ዞሮ ዞሮ ግን ችግሩ አሁን በተባለው መልክ በማህበራዊ ሚዲያ አንዳንድ የሚለቀቁ ነገሮች አሉ። ይህንን ለማጣራት ደግሞ እንደኛ እንደ ዞናችንም አለ በሚባለው ስፍራ ላይ በትክክል መረጃ ወስደን ነው የምናነሳው። ስለዚህ አሁን በየትኛውም ወረዳ በአምስቱም ወረዳ በከተማም ማለት ነው፣ በስድስተኛው በከተማውም ላይ እንዲህ አይነት ችግር እንደባለፈው ሳምንት ሲከሰት የነበረው ችግር እየተከሰተ እንዳልሆነ በእርግጠኝነት ማንሳት ይቻላል ማለት ነው። በአሁኑ ሰዓት ግጭቱን ሙሉ ለሙሉ ለማስቆም እና በየመጠለያ ላሉት የዕለት እርዳታ ለመስጠት ጥረት እየተደረገ መሆኑን ገልጸው በቀጣይ እንዴት ይቋቋሙ የሚለው ላይ እርብርብ እየተደረገ ነው ብለዋል። ለረዥም ዓመታት አፍሪካን ያስራት የስቃይ ሰንሰለት ዛሬ በእኔና እኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል፣ ሁሉም ጥሩ ይሆናል። አብረን ተጉዘናል

အပကိဇောဟာ ሰማነው ትናንት፣ አየነው ዛሬ፣ እኛም ይበጅ፣ እኛም ይሆነ ፍቅራችን ሁሉም ይሆናል። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በህይወቴ መከተል የምፈልገው እገሌን ነው። የእከሌ አሰራር በ በጣም ያስደንቀኛል እንደሷ መሆን ብችል ምን አለ እንዴት ስኬት ላይ እንደደረሰ ቢነግረኝ ወይኔ የት በደረስኩ ነበር ብላችሁ አስባችሁ ይሆናል። እንደ መስታወት ግን ድምጻችሁ ማያምር ከሆነ ባትሉት ይሻላችኋል። እንደኔ ሰዎች ታዲያ መካሬ አርአያ፣ ምሳሌ እንደሚያስፈልጋቸው የሚገልጽ መጽሐፍ በቅርቡ ላንባቢያን ቀርቧል። ርዕሱም መሰረታዊ የሜንቶር ፕሮግራም መርሆ ይችላል። ጸሐፊውን ዶክተር ሙላቱ በላይነህ ቤተሰብና ትዳርን በተመለከተ በዋነኝነት በማማከር ለአመታት ሰርቷል። ከመስታወት ጋር ቆይታ አድርጓል። ሜንቶር ብለን ስንል አንድ ሰው ያየውን የተመለከተውን ወይም ያለውን ተሰጥኦ ወይም ያለውን ሙያ ሊሆን ይችላል ወይም ያለውን ዝንባሌ ሊሆን ይችላል። ያንን የተሻለ ብቃት እንዲኖረው ያንን ሰው በፈቃደኝነት አቅጣጫ የማሳየት የመምከር ኮች የማድረግ የማብቃት ወዳየው ነገር እንዲደርስ በተለያየ አቅጣጫ በየጊዜው መርዳት ማለት ነው። ጠቅለል ያለ ሀሳቡን ስንወስድ ባለንበት ሙያ ከፍ ያለ ብቃት እንዲኖረን ከኛ የተሻለ ሰው ሜንቶር የሚያደርገን ሰው ያስፈልጋል። እኔ ራሴ ጸሐፊው ሁለት ሜንቶር አለኝ። ሜንቶር የሚያደርገኝ በተለያየ ሙያ ላይ ሜንቶር የሚያደርገኝ ሰው አለ እና ደዋት ልብስ ትንሽ ክፍተቷን ከሞላሁ ብዬ ለሀገሬ ትንሽ ኮንትሪቢዩት ላድርግ ብዬ ነው ይህን የጻፍኩት። ስለ መጽሐፉ ይዘት ገለጻ አድርገህ፣ ፈታ አድርገህ ንገር። ዋናው ሀሳቡ ያለንን ነገር እናካፈል፣ እያካፈል ሌሎች ይደጉ፣ ሌሎች ይለወጡ፣ ሌሎች የተሻለ ብቃት ይኑራቸው። እኛም ደግሞ የተሻለ ብቃት እንዲኖረው ሌሎች ሰዎች እኛን እንዲመክሩን፣ አቅጣጫ እንዲያሳዩን፣ በአጠቃላይ ሜንቶር እንዲያደርጉን የሚያስፈልገው ከዚህ አንጻር ነው። ስለዚህ ሜንቶርሽፕ የማያስፈልገው ሰው የለም። ሁላችንም ወንድም የለ ሴት፣ የተማረ ያልተማረ፣ በደረስንበት ሌብል ሁሉ ሁላችን ያስፈልገናል ብዬ ነው መጽሐፉን ጠቅላላ ለመጻፍ የሞከርኩት። ለተቻለ መጠን ለመከፋፈል ሞክሬያለሁ ሰዎች ባላቸው ማህበራዊ ሚኒያና ኃላፊነት በጾታና በእድሜ ተከፋፍሎ ያለ ሜንቶርሽፕ፣ በጋብቻ ሁኔታ በመንፈሳዊ ዓለም ውስጥ ያሉ ሰዎች፣ በግለሰቦች ውስጥ ያለ ተሰጦና ችሎታን እንዴት ሜንቶር ማድረግ እንደምንችል፣ በትምህርት ቤት በተለያየ ሙያና ክሎት ባሉት ትምህርት ቤቶች ላይክ በዩኒቨርሲቲ በኮሌጅ በሙያ ትምህርት ቤቶች ውስጥ እንዴት የግሩፕ የሆነ ሜንቶርሽፕ እንደሚያስፈልግ፣ በስራ መስክ ስራ እየሰሩ ስራቸውን ሳይተው እንዴት የሜንቶርሽፕ ፕሮግራም ለጤናማና የተቃራኒ ጾታ ግንኙነት ስለ ትዳርና ቤተሰብ ሰው በትዳሩና በቤተሰቡ ሜንቶር እንዲደረግ በተጠበቁና ባልተጠበቁ የሕይወት ገጠመኞችና ክስተቶች አሉ። ደግሞ አስበን አቅደናቸው ደግሞ የሚፈጠሩ ነገሮች አሉ እና እነዛን ለውጦች የሽግግር ለውጦችን ሂደቶችን በትክክል ሀንድል ማድረግ እንድንችል ሜንቶር የሚያደረጉን በተሳሳተ ስሜትና በዛ ጊዜ በተጎዳ ማንነት የምንወስናቸውና የምንመርጣቸው ምርጫዎች ብዙ ጊዜ የተሳሳቱት ሊሆኑ ስለሚችሉ ትክክለኛ ምርጫና ውሳኔ መወሰን እንድንችል በዛን ጊዜ የሚያግዙን ሜንቶር የሚያደረጉን ሰዎች ያስፈልጋሉ እና እንዲህ አድርገን እርስ በርሳችን ተባብረን አንዳችን ለአንዳችን ያለውን እያካፈል አብረን ማደግ እንድንችልና ብዙ ከቴክኖሎጂ ጋር አብረን ራሳችን እያሳደግን ሀገራችን እየተጓዘችበት ካለ ጎዳና ፈጣን የሆነ እድገት እንዲኖር ለማስመዝገብ ከዚህ ሀሳብ አንጻር ነው። በተለያየ እየከፋፈልኩ ልጽፎው የሞከርኩት ሜንቶር ለማን ነው? በጣም ብዙ ጠቃሚነቱ ስላለ ጠቃሚነቱ ለሁሉም ሰው ነው። ማለት ያው ብዙ ጊዜ እድሜያችን እየጨመረ ሲመጣ ማስፈልገን ይመስለናል እንጂ ሁሉም ላይፍ እንትን ስለሆነ ከአንዱ ወደ አንዱ ሕይወት ስንሄድ የሽግግር ነው። ሕይወት ደግሞ መመረቅ የሌለባት ትምህርት ቤት ናት። ሁልጊዜ ተማሪዎች ነን እና ስለዚህ ከአንዱ ወደ አንዱ ህይወት ስንጓዝ ለሁላችንም ሜንቶርሽፕ ያስፈልገናል። ግን ለወጣቶች ብለን ስናስብ ግን ወጣቶች ገና ህይወትን እየጀመሩ ያሉ በህይወታቸው ብዙ የሚጓዙት ጉዞ ስላለ ከብዙ ከሚጓዙት ጋር ተነስተን ስናስብ ያላቸው ተሰጥቷላቸው ከትምህርታቸው ከሙያቸው አንጻር ከወደፊት የትዳር ህይወት ሲታሰብ ወደፊት ሀገሪቱን በተለያየ መንገድ በመምራት ደረጃ ሲታሰብ ብዙ አቅምና ጉልበት ብዙ ጊዜ ያላቸው እነሱ ጋር ስለሆነ ብዙ ማይል የሚጓዙትን ሰዎች ለምሳሌ አንቺ በአስር አመት ያገኘሽውን ኤክስፒሪንስ አንድ ወጣት በአንድ አመት ቢያገኘው እና ጊዜና ጉልበት ገንዘብ እንዳይባክን እነሱ ላይ ፎከስ ማድረግ ሊያስፈልግ ይችላል። ግን ወጣቶች ብቻም ሳይሆን በእኛ ሀገር ሴቶችም ያስፈልጋቸዋል። በተለይ ከእኛ ሀገር አንጻር ለሴት ያለን ግምት ለሴት ያለን ግንዛቤ አነስተኛ ከመሆን የተነሳ እንደገናም ደግሞ በተቃራኒ ጾታ ያለው ትንኮሳ ጾታዊ ትንኮሳና የተለያዩ ነገሮች እነሱ እነሱን ለማስወገድ ሰውም መልካም ሀሳብ መልካም ነገር እንዲያካፍል መንዳቸውን አስተሳሰባቸውን መቀየር ክፉ ነገር ከማስተላለፍ ወይም ደግሞ ክፉ ነገር እንዲያደርጉ ማይንዳቸውን ከሚገፋፋ ነገር ማይንዳቸውን መቀየር የምንችልበትም አንድ መንገድ ነው ብዬ ማስባለሁ። ይህን ሀሳብ አሁን ወጣቶች እጅ ሲገባ ይሄ መጽሐፍ ወይም አንባቢያን እጅ ሲገባ ምላሹ ምን ይሆናል ብለህ ነው የምታስበው? እንዲፈጠር የምንፈልገው የመጀመሪያ የአስተሳሰብ ለውጥ እንዲያመጣ ነው። ህይወት በብዙ ምርጫና ውሳኔ የተሞላች ነች። እንደገናም ደግሞ መመረቅ በሌለበት ትምህርት ቤት ውስጥ ነው ያለ ነው። ወጣቶች ዙሪያቸውን እንዲመለከቱ እና ሜንቶራቸውን እንዲፈልጉ ሪሌሽንሽፕ በደንብ ጥሩ ግንኙነት ፈጥረው ሜንቶር የሚያደርጋቸው ሰው እንዲፈልጉ ያበረታታል መጽሐፉ። የአብቻ ሰው ደግሞ መንግስትንም በዚሁ አጋጣሚ ላበረታታ ፈልጋለሁ። በየትምህርት ቤቱ በህብረት የሆነ ተማሪዎች ላይ ወጣቶች ላይ ትኩረት ያደረገ የሜንቶር ፕሮግራም ቱ ሊዘረጋ ያስፈልጋል። ምንድን ነው አንዱ ችግራችን፣ የእኛ ጀግና ብለን የምናስበው የውጭ ሀገር ዜጋ ነው። የየራሳችን ጀግና እንዲኖረን ምናልባት እናቶቻችን ሊሆን ይችላል ወይ አባቶቻችን ወይ አስተማሪዎቻችን ወይ ሌላ ባለሙያ ሊሆን ይችላልና የራሳችን ጀግና እንዲኖረን የራሳችን የምንመለከተው ሰው እንደ ምሳሌ አድርገን የምንጠቅሰው አይነት ሰው እንዲኖረን ለማድረግ ጥረት የሚያደርግ መጽሐፍ ነው። እሺ በጣም ነው የማመሰግነው ዶክተር ሙላቱ በላይ ነህ። እኔም በጣም ነው የማመሰግነው። እንግዲህ የዛሬ የጋቢና ፕሮግራማችን በዚህ ተጠናቋል። ይህን መጽሐፍ ማግኘት መግዛት የምትፈልጉ ኢትዮጵያ ተሰራጭቷል ማግኘት ትችላላችሁ ብሏል ዶክተር። በጣም ጥሩ እናመሰግናለን። አስተያየቶቻችሁን እስኪ እናንተም ስጡን። ፌስቡክ አት ቪዮ አማሪክ ላይ ታገኙናላችሁ። ሀሽታግ ጋቢና ቪዮይን በመጠቀም በትዊተርም፣ በፌስቡክ መልእክቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነውን የመስታወት አራጋውና ሄኖክ ሰማጊዜነን ዝግጅታችንም በቴክኒክ ያቀነባበረው ሞክቤል ሞክቤል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት በነገው Good night.